ክብርት ወይዘሮ ሙሉ ሰለሞን በጀርመን የኢትዮጵያ ኤምባሲ ባለሙሉ ስልጣን አምባሳደር በዛሬው እለት የቀድሞ የኢፌድሪ የፕሬዚዳንት ዶክተር ነጋሶ ጌዳዳ ህልፈት ህይወት ተሰምቷል። ይህ ደግሞ ብዙዎችን አስደንግጧል። በጣም ያልተገመጠ ወይም ያልተጠበቀ ዜና ስለነበር ማለት ነው። እዚህ ሕክምና ሲያደርጉ እንደነበር ነው የሰማ ነው እና እና እርሱም ያው ዜና ከተሰማ በኋላ ወደ ሆስፒታሉ እንደሄዱ ያው ቅድም ሲገልጹ ሰምቻለሁ። እስቲ ስለ ሁኔታው ይግለጹልን። ከመቼ ጀምሮ ነው ወደዚህ የመጡት? ለህልፈተ ህይወት የሚያበቃስ ህመም ነበራቸው ወይ? እኔም ራሴ ከትላንት ወዲያ ስለመጣሁ ብዙ መረጃ አልነበረኝም። አሁንም ሆስፒታል መግባታቸውን ትላንት ነግረው ነበር። ዛሬ ከዚህ ስብሰባ በኋላ ወይ ቀደም ብያቸዋለሁኝ ሄጄ እያልኩኝ ድንገት ነው ያረፉት። ምንም የሚያሳር የዛ አይነት ለሞት የሚያበቃ ነገር የሚያሰጋ ነገር እንዳልነበረ ነው የሰማሁት። ገና እሱን እንግዲህ ልናጣራ ነው የህክምና ሁኔታ እንዴት እንደዛ እንደሆነ እንጂ አላወቅንም ምንም ነገር እና እኔ ራሴ ወደ ስብሰባው ግማሽ ሰዓት ቅድሜ ለመምጣት ነው ወደዚህ እየመጣው ስለተነገረኝ ከዚህ በኋላ ሄጄ መጠየቅ ነበር ምፈልገው ወደ በርሊን ከመመለሴ በፊት አይቻቸው ሊሄድ ነበር ያሰብኩት ግን በአጋጣሚ ወደዛ ተመልሼ ስብሰባው ላይ ማርፈድ ተገድጃ አለሁ። ምክንያቱም የሁኔታውን ወደ እነሱ የሚመለከተው የፎሬንሲክም ሌላው ምርመራ ተደርጎ የፖሊስም ሌሎችም ፖሊሶቹ ነበሩ። እርግጥ እነሱ እያሉ ነው የፈለጉንና ወደዛ ሄድ ነው። ከዛ በኋላ ደግሞ ፕሮሲጀር አላቸው የራሳቸው። ይሄን አካሄድ ሰኞ ነው እንግዲህ ነገም ዝግ ነው። ሰኞ እንትን ብለው በስንት ቀን ለእኛ እንደሚያስረክቡ እንዴት እንደሚሆን ገና ሰኞ ነው የምናውቀው። ግን እዛ ሄዶ መነጋገር ነበረብን። እኛ ከዚህ ከፍራንክፈርት ኮንስላ ጀነራል ጋር በመሆን እና የእሳቸው ልጆችና ቤተሰቦች ባሉበት አብረን አነጋግረናል። የዛ መልስ እንደመጣ እንደዚሁም ከኢትዮጵያ ከሄድ ኦፊስ ከኢትዮጵያ መንግስትም በመነጋገር ከዚህም የሚደረገውን ሽኝት እዛ የሚደረገውን አቀባበል ና የቀብር ሥነ ሥርዓት ወደፊት ነው። ምን ገልጸው። በነገራችን ላይ መጀመሪያ እንደመጡ ያለፈው ሐሙስ አካባቢ እዚህ ፍራንክፈርት ክሊኒኩም በጀርመን ያው ትልቁ ክሊኒክ ማለት ነው ዩኒቨርሲቲት ክሊኒኩም የሚባል እዛ እንደነበሩ ና በኢመርጀንሲ ኬዝ ወደ ዛክሰን ሀውዘን ሌላ ሆስፒታል መዛወራቸውን ነው የሰማ ነው ይህ እንዴት ሊሆን ይቻለ ማለት ለዛ በጤናቸው ላይ ይህን ያህል የሚያሰጋ ነገር ነበር ወይ ወደዛ ኢመርጀንሲ ሊዛወሩ የቻሉበት ምክንያት ያው እኔም ዲቴሉን ስላላወቅኩ ነው አሁን መናገር ያልቻልኩት። እኔም እንዳልኩ ከትላንት ወዲያ ነው የመጣሁት። እንደ ሄድኩ ወደ በርሊን ነው የሄድኩት። ተመልሼ ለዚህኛው ስብሰባ ነው የመጣሁት እና ዲቴሉ አልነበረኝም። ድንገት ነው ይሄንንም የሰማሁት መታመማቸውንም ግን ምንም ያን አይነት ከፍተኛ ስጋት ላይ የሚጥል ህመም እንዳልነበራቸው ነው ባለቤታቸውም የነገሩኝ። ቅድም ባለቤታቸውም የህክምና ባለሙያ ናቸው፣ እንደዛ አይነት ችግር እንዳልነበረ ነው የነገሩኝ። አሁን ቅድም ሆስፒታል ሆኜ ማለት ነው እንግዲህ ትክክለኛውን ነገር ልናውቅ የምንችለው አሁን ያው የምርመራው አሰራሩ እንደሱ ነው። ለማንኛውም ሰው የእነሱ ምርመራ ያደርጋሉ፣ ኒውትራል አካልም ያያል ይሄንን። ያኔ ልንረዳ እንችላለን። ምን ሁኔታ ወደዛ ወደ ሞት ሊወስዳቸው እንደቻለ የሚያሳውቁን ከምርምራው በኋላ ነው። እንግዲህ የማስተላልፈው መልእክት አሟሟታቸው ለሁላችንም አስደንጋጭ ነው። ያው ለኢትዮጵያ ያገለገሉ ታላቅ ሰው ናቸው። ስለዚህ ለማንኛውም ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለኢትዮጵያ ሕዝብ መጽናናትን እንደዚሁም እሳቸውን ደግሞ እግዚአብሔር ነፍሳቸውን በረፍት እንዲያቆይልን እንዲያኖርልን እንጸልያለን። ሌላውን ዝርዝር አብረን ከህዝቡ ጋር የሚመለከተው አካል ጋር እየተመካከርን እያለ ህዝቡ እናሳውቃለን። በጣም አዝነናል። በጣም ለእኛ ሾኪንግ ነው የሆነብን፣ የሚያስደነግጥ ነገር ነው። ምንም ያልተጠበቀ ስለሆነ አስደንግጦናል። በጣም አሳዝኖናል። እጅግ ነው ያዘን። ነው ክብርት ወይዘሮ ሙሉ ሰለሞን በጀርመን የኢትዮጵያ ኤምባሲ ባለሙሉ ስልጣን አምባሳደር ለሰጡን ማብራሪያ እናመሰግናለን። እናንተንም እናመሰግናለን። እግዚአብሔር ይስጥልን።